የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 19 2016 ዓ ም ዝግጅታችን ጀመረ። በወጣቶቹ ዘንድ እየጨመረ የመጣው ኤች አይቪ ኤድስ የወረርሽኝ ስጋት ፈጥሯል። እርግዝናን በሚፈሩት ልክ ኤች አይቪን አይፈሩም የሚል መረጃዎች አሉ እና ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ ሃይ ሪስክ አዶሌሰንት ገርልስ እንደ ያንግ ሚመኖች ላይ እየሰራ እንገኛለን ማለት ነው። በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠሪያ መሪ አስፈጻሚ የሆኑትን አቶ ፈቃዱ ያደታን የሰማችሁት ከዜና በኋላ ሰፋ ያለ ዘገባ ይኖረናል ቤከንባወር የሚባል ኳስታሽ ነበር ጀርመናይ ከኋላ ሄዶ ሲያገባ እነሱ ሊብሮ ይሉታል ያን ፈረንጆቹ ስለዚህ ያንን ነገር መተግበር ይፈልግ ነበር ሜታና ጊዮርጊስ ሲጫወቱ ኢትዮጵያ ሻምፒዮን በኋላ ሄዶ አግብቶባቸዋል አራት ጥራት አልፎ ሀይሌ ካሴ ነው ሊብሮ ማለት ይሄ ነው ያለው ሲመለ አሁን ደግሞ የሰማችኋቸው አቶ አለማየሁ መኩሪያን ነው። በዚህ ሳምንት ሕይወቱ ያለፈው አንጋፋ የስፖርት ጋዜጠኛና ታሪክ አዋቂው የገነነ መኩሪያ ወንድም ናቸው። በቅጽል ስሙ ሊብሮ በመባል የሚታወቀው ገነነ በሕይወት እያለ ስለሰራቸው ስራዎቹ ከቤተሰቦቹና ከባልደረቦቹ አንደበት እንሰማለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለት እሁድ ጥር 192016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች የፕሮግራሙ ዋና አዘጋጅ ሲሆን ግርማ ናት በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን ዘና የሚያደርጓችሁ ሙዚቃዎችንም አሰናድተናል ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ሰይም ነኝ። እስራኤል ጋዛ ውስጥ በሐማስ ላይ የምታካሄደውም የጦር ዘመቻ ለሁለት ወራት እንድታቆም በመልሱ መቶ ያክል በጥቅምቱ ሰባቱ የሐማስ ጥቃት ወቅት የታገቱ ሰዎች እንዲለቀቁ የሚያስችል ስምምነት ላይ ለመድረስ የዩናይትድ ስቴትስ ተደራዳሪዎች በመልካም እርምጃ ላይ እንደሚገኙ ሁለት ከፍተኛ የአስተዳደሩ ባለሥልጣናትን ጠቅሰው አሶሼትድ ፕሬስ ዘግቧል። ማንነታቸው በሚስጥር እንዲያዝ የጠየቁት ባለሥልጣናት ፊርማ ይሰፍርበታል ተብሎ የሚጠበቀው ስምምነት በሁለቱ ምዕራፎች ተግባራዊ ይሆናል ብለዋል። በመጀመሪያው ምዕራፍ እስካሁን ያልተለቀቁ ሴቶች፣ አረጋውያንና የቆሰሉ ታጋሾች በሐማስ ሲፈቱ ዘንድ ውጊያው ይቆማል። በመቀጠል ደግሞ እስራኤልና ሐማስ ጦርነቱ በሚቆሙባቸው 30 ቀናት የእስራኤል ወታደሮችና ሰላማዊ ሰዎች በሚለቀቁበት ሁኔታ ዙሪያ ሁለተኛውን ምዕራፍ ትግበራ ዝርዝር ጉዳይ ላይ ይሰራሉ ተብለዋል። የሚጠበቀው ስምምነት እስራኤል ወደ ጋዛ ተጨማሪ ሰብአዊ ድጋፎች እንዲገቡ እንድትፈቅድም ይጠይቃል። የታቀደው ስምምነት ጦርነቱን ባያስቆመውም ለግጭቱ ዘላቂ መፍትሔ የሚሆን መሰረት እንደሚጥል የዩናይትድ ስቴትስ ባለሥልጣናት ተስፋ አድርገዋል። ዘገባው የአሶሼትድ ፕሬስ ነው። የፍልስጤም ስደተኞችን የሚረዳው የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም በእንግሊዝኛ መጻሩ ዩኤንአርደብሊውኤ 12 ሰራተኞች ሐማስ በእስራኤል ላይ ባደረሰው የጥቅምት ሰባቱ የሽብር ጥቃት ላይ ተሳትፈዋል የሚለውን ውንጀላ ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ በድርጅቱ የውስጥ ቁጥጥር አገልግሎት በኩል አስቸኳይ ምርመራ እንደተጀመረ በዛሬ ዕለት አስታውቀዋል። የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም የበላይ ኃላፊ የሆኑት ፊሊፕ ላዘርኒ ክስ የቀረበባቸውን ዘጠኝ ሰራተኞች በአስቸኳይ በመለየት ከስራ እንዲታገዱ እንዲያደረጉ ጉተሬጅ ተናግረዋል። አንደኛው ሰራተኛ መሞታቸው ሲረጋገጥ፣ የሌሎች ሁለት ሰራተኞች ማንነት እየተጣራ እንደሆንም ዋና ጸሐፊው አክለዋል። ማንኛውም በሽብር ተግባራት ላይ ተሳታፊ የሆነ የድርጅታቸው ሰራተኛ የወንጀል ክስን ጨምሮ ተጠያቂ እንደሚሆኑ የተናገሩት ጉተሬዥ ተቋማቸው በመደበኛ አሰራሩ መሠረት ግለሰቦችን ለመክሰስ ብቃት ካለው ባለስልጣን ጋር ለመተባበር ዝግጁ እንደሆነም ገልጸዋል። በአውሮፓውያኑ ጥር 17 የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም ሙሉና ነጻ ድርጅታዊ ምርመራ እንደሚያደርግ ማስታወቁን ጉተሬዥ አውስተዋል። በወንጀለው ማግስት ለድርጅቱ የገንዘብ ድጋፍ ማድረጋቸውን ያቆሙ ሀገራት የዕለት ህልውናቸውን ከድርጅቱ ድጋፍ ጋር ላስተሳሰሩ ሁለት ሚሊዮን የጋዛ ሰላማዊ ሰዎችና ለሰብአዊ ሠራተኞች በጣም አደገኛ በሆኑ አንዳንድ ሁኔታዎች ውስጥ ሳይቀር ሲሰሩ መቆየታቸው ለተናገረላቸው በአስር ሺዎች የሚቆጠሩ ወንድና ሴት ሰራተኞች ዳግም የድጋፍ እጃቸው እንዲዘረጉ ዋና ጸሐፊው ተማጽነዋል። እስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ በትናንት ነው እለት የተባበሩት መንግስታት የእርዳታና ሰብአዊ ተግባራት ተቋም ለእውነተኛ ሰላምና ልማት ዝግጁ በሆኑ ተቋማት እንዲተካ ጥሪ አቅርበዋል። ካትስ በማኅበራዊ ሚዲያ መልእክታቸው ላይ አገራት የአሜሪካን፣ አውስትራሊያን፣ ካናዳን፣ ብሪታንያን ጣሊያንና ፊንላንድን ፈለግ ተከትለው ለተቋሙ የሚሰጡትን የገንዘብ ድጋፍ እንዲያቆሙ ጠይቀዋል። እስካሁን ዘጠኝ አገራት ለተቋሙ የሚሰጡትን የገንዘብ ድጋፍ ገጥተዋል። የብሪታንያ ግዛት አጼ በመላ ዓለም የሚኖሩ ሰዎችን በሚገዛበት ዘመን በእጁ ያስገባቸው ሀብቶች እንዲመለሱ ግፊት ባየለበት በአሁኑ ሰዓት ሁለት የእንግሊዝ ሙዚየሞች የተዘረፉ የወርቅና የብር ቅርሶችን ለጋና በረጅም ጊዜ ብድር ስምምነት ሊመልሱ እንደሆነ ተሰምተዋል። በለንደን የሚገኙት የብሪታንያ ሙዚየም እንዲሁም የቪክቶሪያና አልበርት ሙዚየሞች ጠቃሚ ነው ባሉት ባህላዊ ትብብር ዙሪያ በሳምንቱ መጨረሻ ላይ መግለጫ ሰጥተዋል። ብድሩ መሰል ባህላዊ ቅርሶችን ና የኤሌገን እብነ በረዶች በሚል የሚጠሩትን የግሪካውያን ሐውልቶችን ወደ ሀገራቸው እንዳይመለሱ የሚከለክለውን የእንግሊዝ ሕግ በዘዴ ለማለፍ እንዳስቻለ ተነግረዋል። ከጋና የመጣ ጥንድ የብር እግር አምባር ጨምሮ 17 ቁሳቁሶች በብድሩ ተካተዋል። ሙዚየሞች ቁሳቁሶቹን ሊያገኙ የቻሉት ከ1873 እስከ 1874 የአውሮፓውያኑ ዘመን በዘለቀው የአንግሎ ሳንት የጦርነት ወቅት የእንግሊዝ ወታደሮች የኩማሲ ቤተ መንግሥትን ከዘረፉ በኋላ ነው። በስተመጨረሻ አምስት ቦርድ በኮትዲቯር አዘጋጅነት በመኪናው ላይ ያለው የአፍሪካ ሀገራት የእግር ኳስ ዋንጫ የጥሎ ማለፍ ጨዋታዎች በትናንትናው ዕለት ተጀምረዋል። ደቡብ አፍሪካዊቷ ሀገር አንጎላና ምዕራብ አፍሪካዊቷ ናይጄሪያ ተፎካካሪዎቻቸውን በመርታት ወደ ሩብ ፍጻሜ ለመሸጋገር ችለዋል። አንጎላ ጎረቤት አገር ናሚቢያን ሦስት ለዜሮ በረታችበት ጨዋታ ጌልሰን ዳላ ሁለት ግቦችን ሲያስቆጥር ማቡሉሉ አንድ ግብ አክሏል። በዚህ ጨዋታ ሁለት ተጫዋቾች የቀይ ካርድ ሰለባ መሆናቸውን ተከትለው ሁለቱም ቡድኖች በአስር ተጫዋቾች የተመደበውን ሰዓት አጠናቀዋል። በፊሊክስ ሆፕዌ ቦይጌኒ ስታዲየም በተደረገው ሁለተኛው ጨዋታ ላይ የተገናኙት በሀገሩ የእግር ኳስ ታሪክ የላቀ ስም ያላቸው ናይጄሪያና ካሜሮን ነበሩ። ሐያል ንሥሮች አዲሞላ ሉክማን አከታትሎ ባስቆጠራቸው ሁለት ግቦች የረጅም ጊዜ ተቀናቃኛቸው የካሜሮን ብሔራዊ ቡድንን ድል አድርገዋል። የማይበገሩ አናብስት በሚል መጠሪያ የሚታወቀው የካሜሮን ብሔራዊ ቡድን በዘንድሮ አቋሙ ትችት ሲቀርብበት የነበረ ሲሆን ከትናንቱ ሽንፈት በኋላ ከውድድሩ መሰናበቱ እርግጡ ሆኗል። የናይጄሪያና የአንጎላ ብሔራዊ ቡድኖች ለግማሽ ፍጻሜ ለማለፍ የፊታችን አርብ ይፋለማሉ። አድማጮቻችን፣ ከአሜሪካ ድምፅ ያዘናቸው የምሽቱ አጫጭር ዜናዎች እነዚህ ናቸው። ከቀሪ የእሁድ ትንሽ ስርጭት ጋር አብራችሁ ቆዩ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 19 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ደረጀ፣ ዛሬ ዝግጅታችንን የምንጀምረው በበርካታ የሙዚቃ አፍቃሪዎች ዘንድ ዳግማዊት ጂጂ የሚል ስያሜ እስኪሰጠት ከፍተኛ አድናቆት በተቸረችው በመድረክ ስሟ የማ በመባል በምትታወቀው የማርያም ቸርነት ሙዚቃ ነው። ትክክል ነው። ስምኝሽ የማርያም ወይም የማ የደጋሰው ሰው በሚል የአልበም መጠሪያ የለቀቀቻቸው ሙዚቃዎቿ የተለያዩ አገር በቀልና የአውሮፓ መሳሪያዎችን በማዋሃድ የተሰራ መሆኑንም ልዩ ያደርገዋል። በአብዛኛው ስለ ፍቅር የሚያቀነቅኑት ዜማዎቿ በልዩ ስነ ጽሁፋዊ ውበትና ለዛ የተጻፉ ናቸው። ልክ ነው። እንግዲህ ስለ የማ ይህንን ያክል ካነሳን አድማጮቻችንን እኔ እጅግ የወደድኩትን ጋሻዬ ክርኑን በመጋበዝ የዛሬ መስታወት መሰናዷችንን እንጀምር። Ushuç ya mi hono lat la mata ushuç zohom bizonan jibosh bikabuna berhat halbanin sintaras kunduna የማርያም ቸርነት ወይም በመድረክ ስሟ የማ ጋሻ የክርኑ እያለች የምትጫወተውን አዲስ ሙዚቃ ነው ሰምተን የተመለስነው ወደ በኋላ ላይ ሌሎች በቅርቡ የተለቀቁ በአይነታቸው በስራቸው ለየት ብለው በአድማጮች ጆሮ ዘንድ ቶሎ መድረስና መወደድ የቻሉ ሌሎች ሙዚቃዎችንም እንጋብዛለን። አሁን ቀዳሚ ወዳደረግነው የመጀመሪያው መሰናዷችን እንለፍ። ወጣቶችና የኤች አይ ቪ ኤድስ ወረርሽኝ ስጋት። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤች አይ ቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት አዲስ ስጋት ፈጥሯል። እንደውም ባለሙያዎቹ እንደሚሉት ወጣቶች እርግዝናን የሚፈሩትን ያክል ኤች አይ ቪ ኤድስን እየፈሩ አይደለም። በተለይ ደግሞ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤች አይ ቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ መምጣቱን ነው የጤና ሚኒስቴር ያመለከተው። ስመኝሽ፣ ቫይረሱ በተለይ በወጣቶች ዘንድ ስላለው ስርጭትና የመቆጣጠር እንቅስቃሴ ዙሪያ ባለሙያዎችን አነጋግረሽ ያሰናዳሽው ዝግጅት ነው ቀዳሚው ወደዚያው እንለፍ። ባለፉት አመታት ኤች አይ ቪ ኤድስ በዓለም አቀፍ ደረጃ የሚሆን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም በሀገር ደረጃ የቫይረሱን ስርጭት ከ ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከሶስት ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤች አይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። ድሬዳዋና ሀረርም የቫይረሱ ስርጭት በከፍተኛ ደረጃ የሚታይባቸው አካባቢዎች ናቸው። እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ያ ደግሞ ዋናው ምክንያት ምንድን ነው? ይህ ጋምቤላው ከባህላዊና ከጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍሬንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ቢሄበሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነ አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከስምንት ሺህ ሲበልጥ በአመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ ዕድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ ቅጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ለመሆኑ ያየ ነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ አስራ አምስት እስከ አስራ ዘጠኝ ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው በዚህ አዲስ የመያዝ ምጣኔ ውስጥ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከእነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ኤች አይ ቪ ጋር ሰው ኖርማሊ መኖር እንደሚችል፣ የኤች አይ ቪ ፖዚቲቭ ሆኖ ከኤች አይ ቪ ነፃ የሆነ ጄኔሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤች አይቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበርና እና አሁን ላይ ያለ ግን፣ የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብ እና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃዱም ያስረዱት። ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሴሶች አሉ ያንን በማየት በጣም ታዳጊና ፕዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኢዝሌንትን ስለሚሆናቸው ይሄ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ ና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ሥጋ ግንኙነት በጣም የተከለከለ ሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በሰባ አንድ ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤች አይ ቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳኤ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን፣ ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊ እና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይ? ወይስ ከቁጥጥራቸው ውጭ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤች አይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃድም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊ ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሽል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሪዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶሌሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራን እንገኛለን ማለት ነው። ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶች እና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። ሶ ደፊኒትሊ ቫይለንስ ኒ ካንድ ሬፕ ኢንትመት ፓርትነር ቫይለንስ አስገድዶ መክፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ፣ በአማራ፣ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ እንደ ምሳሌ ከወሰድና አሁን በሰሜኑ ጦርነት ጊዜ በአማራ ክልል የተፈጠረው የአገልግሎት አሰጣጥ ዲስተርባንሶችን ማኔጅ ያደረግንበት በጣም ኤግዛምፕለን ነበር። ምክንያቱም ዲፍረንሺትድ ሰርቪስ ደሊቨሪ ሞዴል የሚባል ያ ማለት ምን ማለት ነው? በፊት በየወሩ መጥቶ የሚወስዱትን የሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር፣ ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና አገልግሎት የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይን አሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችሌናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝ ላይኑ አጠንተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫዮለንሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬር አዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤችአይቪን ሪስቶር እና ሪዚዩም ለማድረግ ተችሏል። እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ፣ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤች አይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይቪ እንዳይዝ የሚሰጥ ክትባት ወይም ኤች አይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለር ነው ኤች አይቪ። ምክንያቱም ሰው እንደተያዘ ስለማይታመም መቼ እንደተያዘ ስለማያውቅ፣ እና ከማን እንደተያዘም ስለማያውቅ ጫንቃው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን፣ ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳለሁ። በጤና ጥበቃ መረጃ መሠረት በአሁኑ ወቅት ኢትዮጵያ ውስጥ ከ610 ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500 በላይ የሚሆኑት ደግሞ የጸረ ኤች አይ ቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው የተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አድማጮቻችን ለሚኖራቸው አስተያየቶች አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየታዎቻችንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ በስፖርት ዘገባዎቹ ብቻ ሳይሆን ከስፖርት ጋር የተያያዙ ታሪካዊ ክንዋኔዎችን ለሕዝብ በማድረስ የሚታወቀውና በዚህ ሳምንት ህይወቱ ያለፈውን የጋዜጠኛ ገነነ መኩሪያን ህይወት የሚዳስስ ይሆናል። በሚል ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታሪክ አዋቂ ገነነ መኩሪያ ደረበት ህመም በ58 ዓመቱ ህይወቱ ያለፈው ሰኞ ሌሊት ነበር። ሥርዓተ ቀብሩም ረቡዕ ጥር 15 2016 ዓ.ም ም በመንበረ ጸባዎት ቅድስት ስላሴ ካቴድራል ተፈጽሟል። ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢ አቀራረቡ የሚታወቀው ገነነ መኩሪያ ወይም ብዙ ጊዜ የጋዜጣው መጠሪያ አድርጎት በነበረው ሊብሮ እየተባለ በቅጽል ስሙ ይጠራ የነበረው ይህ የስፖርት ጋዜጠኛ፣ ደራሲና ጸሐፊ አገራዊ ስፖርታዊ ክንውኖችን አስመልክቶ በህትመትና የብሮድካስት ብዙሃን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። ያካበተውን ጠቅላላ እውቀትና መረጃ ከአምስት በላይ በሚሆኑ መጽሐፍቱ ቀንብቦ ለትውልድ ለማስተላለፍ ችሏል። ገነነ በስፖርቱ ዘርፍ ላበረከተው የዓመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን ካፍ በ2009 ዓ.ም የጎልደን ኦፍ ሜሪት ሽልማት አበርክቶለታል። አስማማው አየነ ቤተሰቦቹንና የሙያ ባልደረቦቹን አነጋግሮ ስራዎቹን በሚከተለው ዘገባ ያስቃኘናል። ጊዜው በ1970 ዎቹ ነው። ካደገባት ሻሸመኔ ወደ አዲስ አበባ ጠቅልሎ የገባው ገነነ መኩሪያ ተግባረድ ኮሌጅ እየተማረ የሚወደውን የኳስ ሲወድ ደግሞ በሜታ ቢራ ቀጥሏል። ቅዱስ ጊዮርጊስ ከሜታ ቢራ ሊጫወቱ እየተዘጋጁ ነው። ገነነ በወቅቱ ዝነኛ ስለነበረው ጀርመናዊ ተጫዋች ቤከን ፓወር ጎሌ ማግባት ጥበብ ለተጋጣሚ ተጫዋች ኃይሌ ካሴ ኳሱ እስከሚጀመር ድረስ ይነግረዋል። ይህ ቀን የእሱን መታወቂያ ሊብሮ የተሰኘውን ቅጽል ስም ወለደም እንዴት የሚለውን የታሪኩን ክፍል ወንድሙ አለማየ መኩሪያ ይቀጥላል። ቤክንባውር የሚባል ኳስ ታዋቂ ነበር ጀርመናዊ። እሱ ከኋላ ሄዶ ዲፌንስ ላይ ስለሚጫወት ከኋላ ሄዶ ሲያገባ እነሱ ሊብሮ ይሉታል፣ ያን ፈረኞቹ። ስለዚህ ያንን ነገር መተግበር ይፈልግ ነበር። ለኃይሌ ካሴ አውራው ነበር ይሄ። በኋላ ሜታና ጊዮርጊስ ሲጫወቱ፣ ኢትዮጵያ ሻምፒዮን ኋላ ሄዶ አግብቶባቸዋል አራት ጥጥራት አልፎ። ኃይሌ ካሴ ነው ሊብሮ ማለት ይሄ ነው ያለው። ሲመለስ ኋላ ኃይሌ ካሴ ሊብሮ አለ። ከዚህ ጊዜ ጀምሮ መለያው በሆነው ሊብሮ ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታሪክ አዋቂ ገነነ መኩሪያ ባደረበት ሕመም በ58 ዓመቱ ሕይወቱ ያለፈው ባለፈው ሰኞ ሌሊት ላይ ነው። ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢ አቀራረቡ የሚታወቀው ገነነ መኩሪያ ወይም ሊብሮ ውልደቱ በይርጋ አለም ቢሆንም ያደገው ግን ሻሸመኔ ነው። የቤተሰቡ ሰባተኛ ልጅ የሆነው ገነነ አብስቶ በሚወደው እግር ኳስና የንባብ ፍቅሩ በቤተሰብ ዘንድ እንደሚታወቅ ወንድሙ አለማየሁ መኩሪያ ይናገራል። ገና ከልጅነቱ ጀምሮ ማንበብ ይፈልጋል። ማንበብ ይወዳል። ግን አንብቦ ማሳወቅ ነው የሚፈልገው። ሰው ሲያውቅ ደስ ይለዋል። እሱ የሚያበረታታው ሰው ሲያውቅ ደስ ይለዋል። ግን ስለሱ እሱ ስለጻፋቸው ነገሮች ምናምን አንተ መልሰ ስትነቅረው እሱን አይደለም የሚፈልገው። አንተ እንድታ ሌላ ነገር ማሳወቅ ነው የሚፈልገው ብዙ ጊዜ። ስለዚህ ከልጅነቱ ጀምሮ ማንም የሚከለክለው የለም ያንን ለማድረግ። በጋዜጣም ሲያዞር ሚያዞር ጋዜጣ ላይ ከሚያዞራት አስር ጋዜጣ አንዷን ጋዜጣ በአስር ሳንቲም ነው የሚሸጠው። አንዱን ጋዜጣ ይወስዳል። ስትጨርስ የሚሰጥ አስር ሳንቲም ነው፣ ግን አንዱን ጋዜጣ ነው ይዞ የሚሄደውስ። ከሳንቲም ይልቅ ጋዜጣውን ይዞ ይሄዳል። ይህ ምንድነው የማንበብ ተግባር ነገር ነው። ግን ብዙም ቤት ውስጥ አይውልም። አብዛኛውን ጊዜ ኳስ ሜዳ ነው የሚውል። ኳስ ወጣ ብዙ ጊዜ የሚመለሰው ማታ ጊዜ ከልጆች ጋር ጫውቶ ከልጆች ጋር ሰወረው ብሎ የሚመለሰው ከአብዛኞቻቸው። ግን አባታችን አይከለክለውም። እሱና እሱን ታላቅ አይከለክላቸውም። ቆይቶ ሲመጡ ያው ትምህርትም ጥሩ ስለሆነ ብዙ ጊዜ ስለሚያነብ አይከለክለውም በሚያደርገው ነገር። ግን ብዙውን ጊዜ ቤት ውስጥ በስራ ምንም አይሳተፉም። እሱ እኛን የምንሳተፈው በአብዛኛው በስራ ሆቴልም ስለነበረን እኛ አብዛኞቻችን እኛ ቤት ሰራተኛ አይገጠም ሁላችንም ሆን የምንሰራ እናስተናግደው እኛንም እንሰራው ምን። እሱ ግን አብዛኛው ጊዜ እዛ ውስጥ አይሉም። ለምን ቺ ኳስ ሜዳ ላይ ብዙ ስለሚያዘነብን ከዛ ውስጥ እንዳይወጣ ስለሚፈልግ አባታችን እዛ ላይ ነበር። ገነነ መኩሪያ ሀገራዊ ስፖርታዊ ክንውኖቹን አስመልክቶ በህትመትና የብሮድካስት ብዙሃን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስፖርት ክፍል ዘጋቢና የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት የሆነው ነው። አይመር በስፖርት ጋዜጠኝነት ሙያው ከገነነ ጋር ለረጅም ዓመታት የዘለቀ ወዳጅነት እንዳላቸው ገልጾ እውቀቱን ሳይሰስት የሚያጋራ ነበር ሲል ይመሰክራል። ገና ኢቢሲ ተቀጥሬ አንድ አመት አንድ አመት ተኩል እንደሰራሁኝ የዛን ጊዜ ያው ኢቢሲ ብቻ ስለነበር የሚዲያ አብዛኛው ዘገባ የነበረው የስፖርት ስለዚህ የዛን ጊዜ የምከታተሉ ድልም ስለነበረው እኛ አካባቢ ድረስ በመምጣት ነው እኔን ኮች ለማድረግ የመጣው ያው ከዛ በፊት እንግዲህ በሊብሮ ነው የማውቀው እንደ እንደ ጋዜጣ አዘጋጅ እንደ ጋዜጣ ባለቤት ከዛ ውጭ አላውቀው ነበር የዛን ጊዜ መጥቶ በጣም ብዙ ነገር ነበር አድቫይዝ የሚያደርገኝ ከዚህ በኋላም ከተዋወቀን በኋላም በተለይ በእግር ኳሱ ዙሪያ ሰፊ የሆነ ልምድ ከተጫዋችነት ጀምሮ የነበረው ሰው ስለነበር አሰልጥኖም ያለፈ ሰው ነው እንዲሁም በስፖርት ጋዜጠኝነቱ ብዙ የሰራ ስለሆነ ያንን እውቀቱን ነበር እኛ ተከትለን እንድንሰራ ሲያደርገን የነበረን እና በዚህ መሰረት ነው እንግዲህ ለመጀመሪያ ጊዜ የሚተዋወቅ ነው ገነነ መኩሪያ የመጀመሪያና ሁለተኛ ደረጃ ትምህርቱን የተከታተለው በሻሸምኔ ነው ወደ አዲስ አበባ ተዘዋውሮ የኮሌጅ ትምህርቱንና የኳስ ተጫዋችነቱን የቀጠለው ሊብሮ ለሜታ ቢራ መጫወት የጀመረው በ1976 ዓመተ ምህረት መሆኑን ወንድሙ ያስታውሳል ገነነ ቆይቶም ወደ ብዙሃን መገናኛዎች በመምጣት ስፖርታዊ ጉዳዮችን መስራት ጀመረም። ብስራተ ወንጌል ሬዲዮ እና በእግር ኳስ ፌዴሬሽን የሚታተመው ጋዜጣ ስራ የጀመረባቸው መሆናቸውን አለማየሁ መኩሪያ ይናገራል። በፌዴሬሽን የሚታተም መራ ስፖርት የሚባል ጋዜጣ ላይ በተባባሪ አዘጋጅነት ይሰራ ነበር። ሊብሮን ያቋቋመው ከዛ በኋላ ነው። ሊብሮ ከሊብሮ በፊት ሻምፒዮን የምትባል ጋዜጣ እነመስሉ እነሱ አቶ አበበ ወልደ ጻድቅ ምን አቶ ስማቸውን ዘነጋሁት እሳቸው በእሳቸው አስተባባሪነት አራት ነው ከነመልሱ ጋር ሆነው አራት ነው ሆኖ ሻምፒዮን የምትባል ጋዜጣ የመጀመሪያው የስፖርት ግግዝ ጋዜጣ አቋቋም። ከዛ አንድ ዓመት ይመስለኛል የሰሩት ነመሱሊም ወደ ኢንተር ወደሚለው ሄዱ። እሱም ሊብሮኝ ለብቻው አቋቋሉ። ገነነ ስፖርታዊ ክንውኖቹን አስመልክቶ ሊብሮ በተሰኘው ጋዜጣው በሚያቀርባቸው ዘገባዎችና መጣጥፎች አብስቶ እንደሚታወቅ የሚመሰክረው ነዋይ መር፣ በኋላም ወደ ብሮድካስት ብዙሃን መገናኛ ተሸጋግሮ ይሰራቸው የነበሩ በሰነድ ማስረጃዎች የዳበሩ ዘገባዎችና ትንታኔዎች በጎ ተጽዕኖ መፍጠር የቻሉ እንደነበረም ነዋይ ይናገራል። ገነነ ያው እንደ ስፖርት ጋዜጠኞች መረጃዎችን መስጠት ብቻ አይደለም፣ መረጃ መስጠትም ያው በጣም ከሁሉም የላቀ ስራ እንደሰራ እናውቃለን። በሊብሮ ጋዜጣ በተለይ በእግር ኳሱ ላይ በአትሌቲክሱም ላይ ከሚጽፋቸው ስቶሪዎች በጣም በጣም የተለዩ ነበሩ። የሚጽፋቸው ስቶሪዎች ደግሞ የነበራቸው አንግሉን ብትመለከት ለብዙ ጋዜጠኞችም ትልቅ መማሪያ የነበረ ጋዜጠኛ ነው። ነገራችን ላይ ግን ለእኔ በጣም የሚገርመኝ ነገር እንግዲህ ስቶሪዎቹን መስራቱ ብቻ ሳይሆን እሱ ጋዜጠኛ ነው ልንል እንችላለን፣ ግን ኢምፓክት እንዲኖራቸው በስፖርቱ ላይ አዎንታ የሆነ ተጽዕኖ እንዲኖራቸው እያንዳንዱ የሚጽፋቸው ጽሁፎች እዛ ላይ መሰረት ያደረጉ ናቸው። ለምሳሌ በእግር ኳሱ ብሔራዊ ቡድን ብታነሳ፣ ብሔራዊ ቡድኑ ላይ የሚታዩ የውጤት መሸነፍ፣ ማሸነፍ፣ ልምድ ጀመረ፣ ልምድ አቆመ፣ እንደዚህ አይነት ዘገባዎችን ብቻ ሳይሆን ብሔራዊ ቡድኑ ውስጥ ከምን ድረስ መጫወት ይኖርበታል፣ ከዚህ በፊት የሄደበት የአጫዋት ሁኔታ ምን ይመስል ነበር፣ ስለ እያንዳንዱ ተጫዋች፣ ስለ እያንዳንዱ አሰልጣኝ፣ ስለ ፌዴሬሽን ውስጣዊ ሁኔታዎችም በደንብ እያነሳ በጣም የሚሞግትና በጣም በእግር ኳሱ ላይ ው ለውጥ እንዲመጣ የሚሰራ ጋዜጠኛ ነበርና ለእኔ እንግዲህ ለእሱ ትልቁ ነገር ተፈጥሮ ያለው ለጋዜጠኝነት ያለው ዝንባሌ፣ እንዲሁም ደግሞ አንድ ነገር አሳካለሁ ብሎ የመነሳት ትልቅ ባህሪ አንዱ ምክንያት ነው። ከዚህ ባለፈ ደግሞ በእግር ኳሱ ላይ ተጫውቶ ማለፉ ስፖርቱ ላይ በተለይ እግር ኳሱ ላይ በጣም የተለየ ስሜት እንዲኖረው ያደረገው ይመስለኛል። እና ይሄ ነገር እንግዲህ እሱን ለየት ያደርገዋል ብዬ አስባለሁ። የስፖርት ጋዜጠኛ ገነነ መኩሪያ በስፖርቱ ዘርፍ ላበረከተው የዓመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን ካፍ በ2009 ዓ ም የጎልደን ኦፍ ሜሪት ሽልማት አበርክቶለታል። ገነነ ተንቀሳቃሽ ቤተ መጽሕፍት በሚል የተወደሰበትና በተለያዩ ዘርፎች ያካበተውን ጠቅላላ እውቀትና መረጃም የአፓና ስፖርት የሚለውን ጨምሮ ከአምስት በላይ በሚሆኑ መጽሕፍቱ ቀንብቦ ለትውልድ ለማስተላለፍ እንደበቃም ነዋይ ይገልጻል። እንደ ጋዜጠኛ ወይም ደግሞ እንደ ፕሪንተም እንደ ቅርብ ጊዜዎች ደግሞ እንደ ብሮድካስት ጋዜጠኝነቱ ዘግበ ብቻ ማለፍ ሳይሆን ለትውልድ እውቀቶቹ የሚያውቃቸው ነገሮች እንዲተላለፉለት ከትቦ አስቀምጧቸዋል። መጽሐፍ እንግዲህ ከአራት ከአምስት በላይ ነው መጽሐፎችን ያሳተመው እና ይህም እንግዲህ እሱን ለየት ያደርገዋል ብዬ አስባለሁ። ከብዙ ጋዜጠኞች እንግዲህ እኛ ሀገር እንደ አጋጣሚ ሆነው ለች የሚሰጥ ሽልማት የለም፣ ለስፖርት ጋዜጠኞች ደግሞ የበለጠ ምንም የለም ማለት እንችላለን። እንጂ ገነነ ከዛ በላይ በጣም በርካታ ሽልማቶች የሚገባው ሰው ነበር ግን ያው ስራዎቹ በብዙዎች ዘንድ አሁን እንደምናውቀው በተለይ በስፖርት ቤተሰቡ ከስፖርት ውጭም ያሉ ሰዎችም ቢሆን በሚጽፋቸው ጽሑፎች በጣም ሳቢ መሆናቸው ተቀጥሎ የሚያደንቁት ሽልማት የሰጡት በውስጣቸው ብዙ ናቸው። ግን በሽልማት ረገድ እንግዲህ ካፍ ያደረገው ነገር አዲስ አበባ ውስጥ ነበር አንድ ጉባኤ ላይ ትልቅ ጉባኤ ነበር። የዛን ጊዜ ምርጫው ነበር። በጣም ብዙ ሰዎችም የአፍሪካ ሰዎች እውቅና ተሰጥቷቸው ነበር እግር ኳሱ ላይ በፈጠሩት አስተዋጽኦ። ያንን መሰረት አድርጎም እንዲገነናል እግር ኳሱ የሰጠውን አስተዋጽኦ ትልቅ ዋጋ ቢሰጥ የሚገባውን ሽልማት አግኝቶ ነበር። እና እሱ ትልቅ ነገር ነው እንግዲህ ለሌሎች መማሪያ የሚሆን ይመስለኛል። እንግዲህ የእሱ ስራ አንጋፋ ስፖርት ጋዜጠኛ ገነነ መኩሪያ ላለፉት አራት ዓመታት ያሻም ቴሌቪዥን ባልደረባ በመሆን የገነነና ጥቁር እንግዳ የተሰኙ ፕሮግራሞች አዘጋጅና አቅራቢ ሆኖ እንዳገለገለ ጣቢያው ህልፈት ሕይወቱን ባስታወቀበት ዘገባው ገልጿል። ገነነ የነበረበት የስኳር ህመም ላለፉት ሶስት ወራት ጸንቶበት እንደቆየ የገለጹ ቤተሰቦቹ በ58 ዓመቱ በመኖሪያ ቤቱ ውስጥ ህይወቱ እንዳለፈ ለአሜሪካ ድምፅ አስታውቋል። ስርዓተ ቀብሩም ረቡዕ ጥር 15 2016 ዓ ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ገነነ እንደ ቤተሰብ ብቻ ሳይሆን እንደ ሀገርን ያጣ ነው ያሉት ወንድሙ አለማየሁ መኩሪያ ገነነ ሞተ የሚባለው ከሰው ልብ ውስጥ ሲጠፋ ነው ይላሉ። ስለዚህም ለገነነ መታሰቢያ ሀውልት ሳይሆን በስሙ የሚሰየም የንባብ ስፍራ እንዲቋቋም ቤተሰቡ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ማንበቢያ ቦታ አንድ ማዕከል ውስጥ ወይ ሙዚየም ሲሆነ ቦታ በእሱ ስም አንድ ማንበቢያ ቦታ ብትዘጋጅ፣ የእሱ የጻፋቸው ነገሮች ሁሉ፣ ከዛ በፊት የጻፋቸው ነገሮች ሰው እየገባ ሲያነብ፣ ብዙ ነገር ያስታውሳል ያስታውሰዋል። እነዚህ ማንበቢያ ቦታዎች ተዘጋጅተው ብሎ ያሉትን ነገሮች በሙሉ የጻፋቸው ነገሮች በሙሉ ሲያስደርጉ ሰው ልቢያነ ያቀው ጥሩ ለማስታወስ ይጠቅማል። ያለፈውን ትውልድና ይሄኛውን ትውልድ ለማቀራረብ ነው ሲደክም የነበረው። ስለዚህ ይሄ ነገር ቢሆን ጥሩ ይመስለኛል። የሁለት ልጆች አባት የሆኑና ለአራት አስርት ዓመታት በስፖርት ጋዜጠኝነት ሀገሩን በትጋት ያገለገለውን ገነነ መኩሪያን የሚዘክሩ የሽኝት ፕሮግራሞች ለማካሄድም ኮሚቴዎች ተቋቁመው እንቅስቃሴዎች እየተደረጉ ስለመሆኑ ወንድሙ አለማየሁ መኩሪያ ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ገነነ መኩሪያ ወይም ሊብሮን ነፍስ ይማር እንላለን። ለቤተሰቦቹ፣ ለወዳጆቹ እና ለአጠቃላይ የስፖርት አፍቃሪዎች መጽናናትን እንዲሰጥ እንመኛለን። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ አዲስ ሙዚቃ እረፍት እናድርግ አይደል ስመኝሽ? አዎ፣ ሌላኛው ሰሞኑን በጣም ተወዶ መነጋገሪያ የሆነው ያስቻለው ፈጠነ አልበም ነው። አማርኛ፣ ኦሮምኛ፣ ትግርኛ፣ ጉምዝኛ አረብኛና ሌሎችም ሌሎቹም ቋንቋዎች የተካተቱበት አልበም ነው። ይህ አልበም አስቻለው በተለይ ድምፅ ውስጥ ያለው ጉልበትና ልዩ ቅላጼው፣ ዘፈኖቹ በደንብ እንዲደመጡ ያደረጋቸው ይመስለኛል። ከዛ በላይ ደግሞ በሙዚቃ መሳሪያ አመራረጥ፣ በቅንብር በሁሉም ነገር የተዋጣለት ስራ ነው የሰራው። ልክ ነው። ሙሉ አልበሙ የተዋጣለት ስራ ነው የሰራው። ለዛሬው ግን ትንሽ ሞቅ ያለውንና እመት ሸዋ እያለ የተጫወተውን ሙዚቃ ነው ለአድማጮቻችን የምንጋብዘው። በሱ እረፍት አድርገን እንመለሳለን። ቻለ ፈጠነን እመቻዋን ነው ከምተን የተመለስ ነው በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምፅ ይቀጥላል። እያስተናገድናችሁ ናችሁ ያለነው ስምኝሽ የቆየና ደረጀ ደስታነን። ተከታዩ መሰናዷችን ደግሞ ባለፈው ሳምንት ከመጀመሪያው የሰራተኞች ማህበር መስራች አቶ በየነ ሰለሞን ጋር አድርገነው የነበረው ቆይታ ተከታይ ክፍል ነው። ባለፈው ሳምንት እንግዳችን የነበሩት አቶ በየነ ሰለሞን ቀደም ሲል እንደጠቀስነው በኢትዮጵያ የመጀመሪያ ሰራተኞች ማህበር መስራች ናቸው። በማህበር ውስጥ ዋና ጸሐፊና ፕሬዚደንት በመሆን አገልግለዋል። ይህ ብቻ አይደለም። አቶ በየነ የዓለም ስራ ድርጅት አስተዳደር ቦርድ አባል እና የዓለም ነፃ ሰራተኞች ማህበር ምክትል ፕሬዚደንት ሆነው አገልግለዋል። የአፍሪካ ሰራተኞች ማህበር በአዲስ አበባ ሲመሰረትም ተቀዳሚ ፕሬዚደንት ነበሩ። የጡረታ ጊዜያቸው እስኪደርስ ደግሞ በአዲስ አበባ የዓለም ስራ ድርጅት የአፍሪካ ቅርንጫፍ ውስጥ ሰርተዋል። ልክ ነው እንግዲህ፣ ደረጀ ባለፈው ሳምንት ከእኚህ ትልቅ ኢትዮጵያዊ ጋር ቆይታ አድርገ ስለ ኢትዮጵያ ሰራተኛ ማህበር አመሰራረትና ማህበሩ በኢትዮጵያ አብዮትና የፖለቲካ ታሪክ ውስጥ ስለነበረው ሚና፣ ከዚህ ጋር ስለተያያዙ ታሪኮች ባለፈው ሳምንት አነጋግረሃቸው ነበር። ቆይታችሁ ግን አልተቋጭም። ስለዚህ ለዛሬ ተከታዩ ክፍል እንዲህ ተዘጋጅቷል። ኋላ ላይ ደግሞ በታህሳስ 1962 ሊደረግ የነበረው የተቃውሞ ሰልፍ አልተደረገም። ህዝብና ተማሪ ተቆጥቷል። የጠራችሁትን ሰልፍ ለምን ሰረዛችሁ? ሰላማዊ ሰልፍ በገና ቀን እናደርጋለን ያለው ነው። አዎ በ1962 ዓመተ ምህረት አዎ እሱ እንግዲህ ምንድን ነው የተጠቀምነው እኛ ተማሪዎች በሙሉ ስራ አቆመው ዩኒቨርሲቲ ሁሉ ተዘግቶ ነበር። እንግዲህ እኛ ደግሞ ይሄንን ይሄንን ይሄንን ስላልተደረገልን በቃ ሰላማዊ ሰልፍ እናደርጋለን በገና ቀን ነው ለአንድ ቀን ብለን ይሄንንም፣ ከአስራ አምስት ሺህ ወደ ሀያ ሺህ የሚሆን ሰራተኛ በሰልፉ ይገኛል። ሰልፉ የሚመራው ደግሞ ኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው የሚመራው ተብሎ ለማህበራዊ ጉዳይ ሚኒስቴር፣ ለተለያዩ መንግስት መስሪያ ቤት ግልባጭ ተደርጎላቸው ነበር። ይሄን የሰሙ እስከ ግርማ እውነታቸው ድረስ ተደርሶ ይሄንን የዚህ ተማሪዎቹን ስራ ማቆም እንደገና ሰራተኛ ተጨምሮበት ደግሞ ሌላ ነገር መልክ እንዳይስ ተብሎ የአገር ግዛት ሚኒስቴር የነበሩ ክቡር ደጃዝማች ማን ነው እርገቱ የሚባሉ በአገር ግዛት ተሰብስበው፣ ቴልማ ደረሳ፣ አቶ ጌታሁን ተሰማ እሳቸው ስ በዛን ጊዜ አገር ግዛት ሚኒስቴር ደጃዝማች ዘውዴ ነው ቤቶ ደዘውደ የሚባሉ ነበሩ። እሳቸው ሰብሳቢ ሆነው አገር ግዛት ሚኒስቴር ተሰበሰብን። በቃ ያንን ነገር ይሄ ይሆናል ያሉትን ይሄ እናደረጋለን ይሄ ደግሞ እናጠላለን የተባለ ተደረገ እና ከዚያ በኋላ ስምምነቱን ከተስማማን በኋላ ጃንሆይ ድረስ ሄደን የተስማማ መሆናችን ነገሯቸው። በጣም ጥሩ ብሎ ብሎ ጃንሆይን በጥሩ ነገር ተቀበሉ። እኛም ያሰብነውን ነገር ትተናል ብለን በሬዲዮና በጋዜጣ እንዲነገር አደረግን። ያ ሁሉ መቼም ህዝቡ ላያችን ላይ ብዙ ጥላቻ አሳደረ ለምን አታደርጉም ነበር ብለው እና በዚህ አይነት ሰላማዊ ሰልፎ ያቀር ማለት ነው። እንደገና ቅድም እርሶ ወደ ሞስኮ መሄዶን ጠቅሰው ነበረ፣ ከዚያም ወደ ጄኔቭ እንዳመሩ ኢትዮጵያ ውስጥ የሰራተኛ ማህበሩ ከየካቲት 16 እስከ 22 በ1966 ማለት ነው ተሰብስቦ ጠቅላላ አገር አቀፍ ወይም ብሔራዊ የስራ ማቆም አድማ የካቲት 27 ለአራት ቀን ያደረገው አድማ ነበረ። እርሶ የማህበሩ ፕሬዚደንት ስለነበሩ ወዲያውኑ ወደ አዲስ አበባ ተመልሰው መጡ። ከዚያ በወቅቱ የነበሩት ጠቅላይ ሚኒስትር እንዳልካቸው አድማውን እንዲያስቆሙ ጠይቀውት ነበረ። እርሶን እርሶ ግን ፈቃደኛ አለመሆኖን ገልጸዋል። ለምንም ቢያሉ ደገፍኩ እንጂ አዎ፣ ማለቴ አድማውን እንዲያስቆሙ ተጠይቀው ነበረ፣ በጠቅላይ ሚኒስትር እንዳልካቸው። አድማው ቀጠለ፣ አላስቆሙትም። እኔ ምንድን ነው መጀመሪያ ነገር ተስማምተው ነው የቆየኝ ከጀኔባ ስመለስ እና አዲስ ጠቅላይ ሚኒስትር በሚሸሙበት ጊዜ ድሮ ያላደረገው ነው ነገር እንዴት እንደዚህ ይሆናል ብዬ ሀሳብ አቅርቤ ነበር። ግን የሁሉ ህዝብ የሁሉ ሰራተኛ ማህበር ስራ ለማቆም በቃ የነበረው እንትን ምኞት አይቼ በቃ እኔ ራሴም ከነሱ ጋር አሁኜ በቃ ንትራ ማነሱ ስራ እንዲቆም ትእዛዝ የሰጠሁት እኔ። ስለዚህ ፈቃደኛ አልሆኑም ማለት ነው። ምንድን ነበረ ንግግራችሁ ከጠቅላይ ሚኒስትር እንዳልካቸው ጋር በወቅቱ አድማውን በማቆም ላይ እንግዲህ ይህ አድማ በወቅቱ ትልቁ ነው። በአብዮቱ ዋዜማ የተደረገ በመሆኑ በዘውዱ ስርዓትም ሆነ ኋላም በመጣው አብዮትም ሆነ አገሪቱ ላይ ትልቅ ትርጉም ነበረው። በዚህ አድማ ጉዳይ ከጠቅላይ ሚኒስትር እንዳልካቸው ጋር የተነጋገሩት እርሶ ነበሩና ምንድን ነበር የተነጋገራችሁት? ምንድን ተባባላችሁት? ሚኒስትር እና እነሱም እንዳልካቸው መኮንን እዛ ኒውዮርክ አምባሳደር እያሉ እዛ ብዙ ጊዜ መላለስ ስለነበር በጣም በጣም ጥሩ ግንኙነት ነበረ በሳቸው ይሄ እንዲሆን ከልቤ አልፈልግም ነበር፣ ግን የሰራተኛውት ምኞት ግን ለመግታት አልተቻለም፣ እና ዛኮን ይሄንን ማነው ስሙ ያቀረበው ሀሳብ እሺ በሉ፣ ግድ የለም ብዬ እንኳ ቤተ መንግስት ሄድን ጊዜ ጃንሆይ ጋር ሰብስበን ስራ ከማቆም በፊት ብንሄድ እኔ ይሄም የማላደርገው ነገር አድርጋለሁ ዬ አላደርግም ስላሉ ጃንሆይም ሳንቀርብ ቀረን። ከዛ በኋላ ስንመለስ የሰራተኞች ማህበራት ዞሮ ዞሮ በሙሉ ኢትዮጵያ አራት ቀን ሙሉ አየሩም፣ ባቡሩም፣ ሁሉም ነገር ነው ስራ ቆመ። አስመራ ኤሪትራ መሆነ ምን ንቅናቄ የሚባል ነገር የለ እና ጥሩ ስራ ማቆም ነበር የተደረገው። በመጨረሻ እቻቸው የወከሉት የፍርድ ሚኒስቴር መሐመድ ሙሜ ሚባል ነበር። እሱ እሱ ከእኛ ጋር ቁጭ ብለው ስሙ፣ ሌሎችም የመንግስት ባለስልጣኖች ነበሩ። ግን እሱ ጋር ተስማምተን ለዛ ነው ድረስ ቀረብን ማለት ነው። እንዳልካቸው መኮንን ይዘው ነው ሄዱ። የስራ ማቆሙ ሰባት ሚሊዮን ኪሳራ ደርሷል። የሆነ ሆኖ ስራ ማቆሙ ሰላማዊ ስለነበር ሰራተኞቹ ሊመሰገኑ ይገባል ብለው ተናገሩ። እኔም በቃ ተናገር ተባልኩና፣ በቃ እዛ ነው ያለፈውን ችግራችን ሁሉ በቃ ሊፈጸም ስላልቻለ ነው እንጂ በአሁኑ ጊዜ እርሶ በደረሰበት ችግር ከጀርባው አለን ብለን መቆም ሲገባን በችግሩ ምክንያት ነው ሁሉ የሆነው ብዬ ስላልኩ በቃ በዚሁ አይነት ተሰነባበተ። ስራውን ጀመረ ማለት ነው። እስክንድር ደስታ የጸጥታው ጠቅላይ መምሪያ ኃላፊ ነበር ለጊዜው ኮሞዶር እስክንድር ደስ ጠርቶ ይሄድን ስንወጣ ይሄድን አሁን የተናገርከው ለግርማ ሰነገስ በጣም ደስ ስላላቸው እንድነግርህ ብዬ ነው ብሎ በቃ ነገረኝ ማለት እና ስራውን መርን በቃ ብዙ አይነት ነው እንትን የሆነው እንጂ እኔ ከልብ ያንን ስራ ማቆም ሁኔታ አልተደሰቱበትም ነበር። ግን የግድ ሰራተኞች ምኞት ደግሞ የግድ ማስፈጸሚያ ያስፈልጋል። በለውጡ ጊዜ ደግሞ ተራማጅ የነበረው የሰራተኛው ማህበር ደርግን ከመነሻው አልደገፈም። እንዲያውም የፖሊስ ሰራዊትና የጦር ኃይሎች ወይም የብሔራዊ ጦር ደርግ መስከረም ሁለት ያወጀውን ጊዜያዊ ወታደራዊ አስተዳደር አዋጅ ቁጥር አንድ እርስዎ በፕሬዝደንትነት የሚመሩት የኢትዮጵያ ሰራተኞች አንድነት ማህበር ተቃውሞታል። እንዴት ደፈረ? ለምንስ ተቃውመው? እንግዲህ ጃንሆይ ማነው ስሙ የወረዱት መስከረም ሁለት ሁለት ቀን ስሳሰባት ሞቶ ስልሳ ሰባት ዓመተ ምህረት ነው። ይህንን ጃንሆይ ማነው ስሙ ከወረደች በኋላ ቀጥለው የተናገሩት ደርግ አውርደናል ካሉ በኋላ ማንም ሰው ከስራ ማቆምና ሰላማዊ ሰልፍ ሊያደርግ አይችልም ብለው አወጁ ማለት ነው። እኛ አስቀድመን መስከረም አምስት ቀን አስቀድመን ቀጠሮ ስብሰባ ስለነበረን ይሄንን ደግሞ የግድ ፍቀዱልን ብለን ስብሰባ እንድናገር ፍቀዱልን ብለን ለደርግ ጻፍን፣ እና ደርጋ ምላሽ አልሰጠም። ሕዝቡ ግን ከአስመራ መሆነ ከጠቅላላ ኢትዮጵያ ተሰብስቦ በአዳራሹ ላይ በቃ ተገኘ ማለት ነው። አሁን እንግዲህ እነሱ ካልሰጠኑ መስ ይህም ሁሉ ሰራተኛ ማን ስሙ ሄዶ ተሰብስቦ ያለ ቁም ነገር ልንበትንም ስለማንችል በቃ ስብሰባው እንዲቀጥል አደረኩ ማለት ስብሰባው ሲቀጥል አጀንዳው ትቶ ወደ ለውጥ ሄደ ማለት ነው። ጉባኤው ዋናው ጉባኤው ምንድን ነው? የሁሉ ለውጥ የተደረገው የብዙ ትግል ነው እንጂ የሚልተሪ ብቻ አይደለም። እና ከዚህ ከዚህ ከዚህ ከዚህ ተመርጠው በቃ ከእናንተ ጋር ደርግ ሆነው ሆነ እኛም ጭምር ያለንበት ማለት ነው። ከየም መስሪያ ቤቱ ከየታዋቂ የሆኑ ኢትዮጵያ ሰዎች ጭምር ደርግ የወታደሩ ብቻ ሳይሆን ከሰራተኛውም ከሌላውም ሲቪል የተውጣጣ ይሁንና ሁሉም አንድ ላይ ደርግ ይባል ብላችሁ አቀረባችሁ። ከዚያ ወታደራዊ ደርግ ምን አለ? ምን ተባላችሁ? ይሄ በሚደረግበት ጊዜ አሀ እኛ መሬት እንወርሳለን እያለ አድሀሪ ልታስገቡብን ነው ብለው እኔም ጠቅላይ ምክር ቤት ይዘና ባልኩና ጠቅላይ ምክር ቤት አስራ ሀያ አምስት ሰው ነው ከይዤ አራተኛ ክፍሎ ጦር የሄድኩ አራተኛ ክፍሎ ጦር በዛን ጊዜ መንግስቱ ኃይለማርያም አይታወቅም። በኋላ የተዋወቅነው ቸርማን ሆኖ እነ ተስፋ ለስላሴ ቶፕ ቶፕ የሆኑ አንድ ሰባት የሚሆኑ ሰዎች በጽሐፍ ነው ላይ አተኩረው በቃ ብዙ ተከራከር ማለት እና እዛውነ አታክ ያደረጉኝ ነ ሰሁሉ እኮ የሲ አይ ኤ እና የድሮ መንግስት ውስጣቸው መኖራቸው ምን እናውቃለን ብለው ግን በአሽሙር በአሽሙር ስም ሳይጠቅሱ በዚሁ አይነት ተደረገ። በመጨረሻ ተስማማን። የተስማማነው ምንድን ነው? በቃ ያንን ጽሑፍ እንድናስተባብል እኛንም በረጅም ምናምን የስማችን ያጠፉትን ሱም እንዲያሱ እንዲያስተባብሉ ነበር የእናንተ ቅደምና እኛ ባደርሞና እናስብባታለን እንተባለ ወደ ስራችን ተመለስን። ከዚያ በኋላ ልክ ጠቅላላ ጉባኤ አድርገን ያንን ለማሻሻል በምናደርግበት ጊዜ ልክ በቀኑ እኔ ከቤሬ ወደ ስብሰባ አዳራሽ ለመሄድ ስዘጋጅ ደበላሊንሳጃኖች ከወረዱ በኋላ አንድ ሁለት ወታደር ሻምባሌ ይዘው መጣና አሁን ትመለሳለሁ ብለው በቃ እኔን፣ ዋና ጸሐፊውን፣ ምክትል ፕሬዚዳንት ኤሪትራን ሶስታችን ኤሪትራውያን እዚ ላይ እንድታውቀው እነሱ አስቀድሞ መክረው የእኛን ስም በቃ ከዛ ከሰራተኞች ማህበር የጻፍነውን ጠቅላላ ስራ ማቆም ትተው እነሱ ከምክትል ፕሬዚዳንቱ ጋር ተማክረው፣ በቃ አንተ እንረዳሃለን በቃ በየጊዜው እንትመረጥ እናደርጋለን ተብሎ ተዝናንተው እኛ የዋና ጸሐፊው አቶ ፍሳጾ ተኪ ግደይ ገብረ የሚባል ከአስመራ የመጣ ብዙሱብ ሰባ እሱን በደረጃው ስንወርድ ከዛ ከመስሪያ ቤቱ ብብላ ልሻዝ አንተ ጥፋ አንተ የሚፈልጉ አጣልኩ። እሱ ወደ አስመራ ሄደ። እኔና አቶ ፍሳጼን እዛ አራተኛ ክፍለ ጦር ወሰዱ። አራተኛ ክፍለ ጦር ያ ሁሉ ሚኒስቴር እንዳልካቸው ሆነ፣ ጠቅላይ ሚኒስትር ሁሉ ነበሩ። እኛ ስንመጣ በኋላ እያንዳንዱ ሰው ተላጭቶ ነው የሚገባው እዛ እስር ቤት ውስጥ። በቃ አንተ ምኑ ተባለን። በወታደር ታጅበን ፊት በፊት ጠበንጃ ተደግኖብን የሁሉ ሚኒስቴር እያየን ተመልሰን ወደ አንድ እስ- ቢሮ አለች። እዛ ተታሰር። በኋላ ወደ ማታ ጊዜ ሚሊተሪ ፖሊስ ወስደው ወሰዱን ማለት ነው። ለምን እናንተ ነጥለው ወሰዷችሁ? ከስልሳዎቹ ጋር አይደለ? እንዴት ታሰራችሁት? ጸጉራችን ተስተካከሎ እነሱ ጋር እንገባ ነበር ሀሳባቸው። አቆሙና ቁም አለው በቃ ያን የሚያስተካከለው እነሱም፣ በቃ ልብሳቸው ልበሱ ተባለና ፊት ለፊታቸው እያዩን ወደኋላ ሄደን አንድ ቢሮ መጀመሪያ የገባንበት ነበር፣ እዛ ላይ ወሰዱን። ወደ ማታ ጊዜ ሚሊተሪ ፖሊስ ወሰዱን። ቀላል እስር የሚባል ደብዳቤ ተጽፋ እዛ ወሰሉ ሚሊተሪ ፖሊስ ማለት ጥብቅ እስር ቤት ማለት ነው። ለምንድን ነው የእናንተ ቀላል እስር የተባለው? እንግዲህ ቀላል እስር ሲባል ምንም ያደረገው ነገር የለም እና ቀላል እስር ብሎ ሲጻፍ እንግዲህ ቤተሰቦቻችን እህልም ሲያቀርቡልን አለ አደለም። ደግሞ እዛ እንዳጋጣሚ ኦፊሰሮች የሚታሰሩበት መዝናኛ የነበረ ነው። አራተኛ ክፍለ ጦር አስር ጊዜ ያ ቦታ ይበልጣል ማለት ነው። እዛ ልክ በወሩ በወሩ ከታሰርን በኋላ ያ ሁሉ ከአራተኛ ክፍለ ጦር የነበሩ ባለስልጣን ወደ ትልቁ ቤተ መንግስት ሲሄዱ ሌሊቱ ወሰዷቸው። እኛ ከሰዓት በኋላ የቀሩት እዛ አራተኛ ክፍለ ጦር የነበሩ ሰዎች ጋር ሄደን አብረን ተቀላቅለን እዛው ታሰርን ማለት ነው እና ሰራተኛው ስራ ሊያቆም የነበረው እነሱ የታሰሩት በግላቸው ነው እንጂ ከዚህ ከዚህ ከተጻፈው ጋር አብሮ ሊሄድ አይችልም ተባለ። ያንንም በቃ ምክትል ፕሬዚዳንቱ ደግሞ ሰራተኛው ከተበተነ በኋላ ሌላ ጊዜ ተላልፏል ብሎ በራሱም ሆነ በሰራተኛ ማትል አድርጎ በጽሁፍ በተነ። ስራ ሳይቆም ቀር አንድ ሁለት ፋብሪካ ነው ምናምን ብቻ። ከዚያ በኋላ ነው እንግዲህ በእርግ የእኛ እንትቶ የእኛን የሰራተኞች ማህበር የተመሰረተ ትቶ ሌላ እነ አብርሃም ገቡ በቃ የመሰረቱት ማህበር ተብሎ የእኛን ስም በማጥፋት አስራ ሰባት ዓመት ነው ምናምን በሚቆምበት ጊዜ በቃ ከአንድ አመት በኋላ ተፈታን። ተፈትችም የኔ ስም ሁል ጊዜ በረዴ ነው መኪና ሲሄድ ሁል ጊዜ የኔ ስም በመጥፎ መልክ ነው የሚወራው የነበረው። በአመቱ ነበር የተፈቱት። በአመቱ ነበር የተፈቱት። እንዴት ተፈቱ? አንድ አመት ተኩል ተፈታን ሶስታችን። ምን ምክንያት ሰጧችሁ ሲፈቷችሁ? ነጻ በቃ በነጻ። አድማጮች የኢትዮጵያ ሰራተኞች ማህበር መስራች ዋና ጸሐፊና ፕሬዚደንት ከነበሩት ከ95 ዓመት የእድሜ ባለጸጋው ከአቶ በየነ ሰለሞን ጋር ያደረግነው ውይይት ነበር። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አቶ በየነ ሰለሞን ከአንተ ጋር የነበራቸውና በሁለት ክፍል የተላለፈው ቆይታ በዚሁ ተጠናቋል። አቶ በየነ ከኛ ጋር ለነበራቸው ጊዜ እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችንን ወደ ማጠቃለሉ ነን። ልክ ነው። ፕሮግራማችንን እያጠናቀቅን ነው። ከዚያ በፊት ግን ለመሰናበቻ አንድ ሙዚቃ አለን። ወጣቱና ተወዳጁ ድምፃዊ ሮፍናን ለመጀመሪያ ጊዜ ሁለት አልበሞቹን በአንድ ላይ ሊያወጣ ነው። ከሶስት ሳምንት በኋላ አድማጮች ጆሮ የሚደርሱ አልበሞች ናቸው። አዎ እንግዲህ እንደሚታወቀው ሮፍናን ከዚህ በፊት በለቀቃቸው ነጸብራቅ፣ ሶስት እና ስድስት የተሰኙ አልበሞች ልዩ ችሎታዎቹን ያስመሰከረ ልጅ ነው። አሁን ደግሞ ዘጠኝ የተሰኘውን እና እንደጠቀስከው ሁለት አልበሞችን በአንድ ላይ የያዘ አልበም ነው የሚያወጣው። አልበሞቹ ሀራምቤና ኖር ይሰኛሉ። ልክ ነው፣ ስመኝሽ። መቼም እነዚህን አልበሞችና ዜማዎች ሙዚቃዎቹን በሚገባ የተከታተልሽ ነው የሚመስለው። ይህ ሁሉ የአንቺ ስራ ነው። ለማንኛውም ለዛሬ እነዚህ አልበሞች ውስጥ የተካተተውን ዶርዜ ዲለክስ የተሰኘውን ሙዚቃ እናሰማችሁ። Shamana, not to battle you, Damana. Mouda, Shamana. አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ ቆይ የነበርኩ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ደህና ደሩ።